የአሜሪካ ድምፅ ነው በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮስታት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት ዝግጅታችን አሁን ጀመረ ፕሬዚዳንት ባይደን በተባበሩት መንግስታት ድርጅት ጠቅላላ ጉባኤ የመሰናበቻ ንግግር አደረጉ

ዓለም ጄኔራሎችን ማስታጠቅ ማቆም አለባት። ሀገራቸውን ከማውደም እንዲታቀቡ በአንድ ድምፅ ልትነግራቸው ይገባል። ለሱዳን ሕዝብ የሚላከውን እርዳታ ከማደናቀፍ ሊታቀቡ ይገባል። ይህን ጦርነት አሁኑን አስቁሙ። ፕሬዚዳንት ባይደን በጠቅላላ ጉባኤው ላይ ያደረጉት ንግግር የተመለከተው ሙሉ ዘገባ የምሽቱ አብይ ርዕሳችን ነው። በኋላ ላይ ወደ እናንተ የሚደርስ ነው የሚሆነው

ማክሰኞ፣ መስከረም 14 2017 ዓ ም ሰላም ጤና ይስጥልን። አድማጮቻችንና ተመልካቾቻችን እንደምን አምሽታችኋል? አስማማ የነው ነኝ። ምሽቱን እያስተናገድኳችሁ ከእናንተ ጋር አብሬ ቆይታ የማድረግ ነው የሚሆነው። ለዓለም ዜናዎቹ ኤደን ገረመው ዚያ አለች። የስቱዲዮ ቅንብሩን ደግሞ ብርሃን ኃይሉ ትመራናለች። የምሽቱ የፕሮግራሙ አዘጋጅ ደረጀ ደስታ ነው። ምሽቱን ከእኛ ጋር አብራችሁን ታሳልፉ እየጋበዝኩኝ አሁን ቀጥታ ከዓለም ወደ ሰባሰቡ ዜናዎች ነው የምናመራው። ኤደን ጠብቃችኋለች።

ጤና ስጥልን። አድማጮቻችን በድጋሚ እንደምናምሽታችኋል። ኢትዮጵያ ግብጽ በሳምንቱ መጨረሻ ወደ ሶማሊያ በድጋሚ የጦር መሳሪያዎች መላኳን በሚመለከት ያላትን ስጋት ገለጸች።

በኢትዮጵያ ከ9,000 በላይ ስደተኞች ዲጂታል መታወቂያ ማግኘታቸው ተገለጸ። የከባድ መኪናዎች የአገልግሎት ዘመንን አስመልክቶ ውሳኔውን ባለንብረቶችን ቅር አሰኝቷል የሚሉትና ሌሎች ዓለም አቀፍ ዜናዎችና ዘገባዎችን በምሽቱ ወደ እናንተ እናደርሳለን። ኢትዮጵያ፣ ግብጽ በሳምንቱ መጨረሻ ወደ ሶማሊያ በድጋሚ የጦር መሳሪያዎች መላኳን በሚመለከት ያላትን ስጋት ገለጸች።

የኢትዮጵያ የውጭ ጉዳይ ሚኒስትር ታዬ አጽቀስላሴ የውጭ ኃይሎች ወደ ሶማሊያ የሚልኳቸውን የጦር መሳሪያዎች አስቀድሞም ያለውን ደካማ የጸጥታ ሁኔታ ሊያባብሱና መሳሪያዎቹ በአሸባሪዎች እጅ ሊወድቁ ይችላሉ ብለዋል። የውጭ ጉዳይ ሚኒስትር ታዬ ይህንን ስጋታቸውን በኒውዮርክ እየተካሄደ ካለው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ጎን ከድርጅቱ የሰላምና

የሰላም ግንባታና የፖለቲካ ጉዳዮች ረዳት ዋና ጸሐፊ ሮዝሜሪ ዲ ካርሎ ጋር ባደረጉት ውይይት ያሳወቋቸው መሆኑን የኢትዮጵያ መንግስት የዜና አገልግሎት አስታውቋል። ሶማሊያ የኢትዮጵያ የውጭ ጉዳይ ሚኒስትር ታዬ ያሰሙትን ስጋት በተመለከተ ወዲያውኑ አስተያየት አልሰጠችበትም። ይሁን እንጂ የሶማሊያ የመከላከያ ሚኒስትር

አብዱልቃድር መሐመድ ኑር ከጦር ኃይሎች አዛዡ ከጄኔራል ኢብራሂም ሼክ ሙሄድን ጋር ሆነው የጦር መሳሪያዎቹ የግብጽ ባንዲራ ካላት መርከብ ላይ ሲራገፉ ሲመለከቱ የሚያሳይ ፎቶ በፌስቡክ ገጻቸው ላይ አጋርተዋል። የግብጽ መንግስት ኢትዮጵያ ራሷን ከሶማሊያ ነጻ ሪፐብሊክ አድርጋ ካወጀችው ከሶማሊላንድ ጋር ካደረገችው አወዛጋቢ ውል ጋር ተያይዞ ቀጠናው ላይ ውጥረት ባለበት በዚህ ወቅት ለሶማሊያ የጦር መሳሪያዎቹን መላኩንም

አረጋግጧል። የግብጽ የውጭ ጉዳይ ሚኒስትር ቃል አቀባይ ታሚም ሀላፍ ለሶማሊያ የተላኩት የጦር መሳሪያዎች ከትላንት በስቲያ እሁድ ለት ሞቃዲሾ መድረሳቸውን አረጋግጠዋል። ቃል አቀባዩ በወጡት መግለጫ ሶማሊያ ጸጥታዋና መረጋጋቷን ለማረጋገጥ እንዲሁም ደግሞ ሽብርተኝነትን ለመዋጋት ብሎም ሉዓላዊነቷን፣ አንድነቷን ለማስከበር የምታደርገውን ጥረት ግብጽ ትደግፋለች ብለዋል። በዚህም መሰረት የሶማሊያ የጦር ኃይል አቅም ለመገንባት የተላ

ው ወታደራዊ እርዳታ እሁድ ዕለት ሞቃዲሹ ደርሷል ሲሉ ተናግረዋል። ሶማሊያ በቅርቡ ከግብጽ ጋር የመከላከያ ትብብር ስምምነት እየተፈራረመች ያለች ሲሆን አሁን ያለው የአፍሪካ ህብረት የሶማሊያ ሽግግር ተልእኮም

አትሚስን በሚተካ የህብረቱ ተልእኮ ውስጥ የግብጽ ወታደሮች እንዲሳተፉ ጋብዛለች። የኢትዮጵያ ወታደሮች እስከ መጪው ተሳስ ባለው ጊዜ ሀገሯን ለቀው እንዲወጡም ሶማሊያ ጠይቃለች። የኢትዮጵያ ውጭ ጉዳይ ምኒስትር ታዬ አጽቀስላሴ በሚቀጥለው እንደ አውሮፓውያን አቆጣጠር ሁለት ሺ ሀያ አምስት መጀመሪያ ላይ ስራውን የሚጀምረውን አዲሱ የአፍሪካ ህብረት ተልእኮ አስመልክተው መናገራቸውን የኢትዮጵያ የዜና አገልግሎት ዘገባ

አመልክቷል ማናቸውም የድህረ አትሚስ አደረጃጀት የሚኖረው ስልጣን፣ የሰራዊት መጠን፣ የፋይናንስ አቅርቦትና ቅንጅትን በሚመለከት አስፈላጊ ውይይት ተደርጎበት መወሰን እንዳለበት ማሳሰባቸውንም ዘገባው አብስቷል። በኢትዮጵያ ከ9 ሺህ በላይ ስደተኞች ዲጂታል መታወቂያ ማግኘታቸው ተገለጸ።

ባለፉት ስድስት ወራት ጊዜ ውስጥ በኢትዮጵያ የሚገኙ አስር ሺህ የሚደርሱ ስደተኞች ፋይዳ የተሰኘ ዲጂታል መታወቂያ እንደተሰጣቸው የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ዩኤንኤችሲአር አስታውቋል። ዲጂታል መታወቂያው ስደተኞች የተለያዩ ማህበራዊና ኢኮኖሚያዊ እንዲሁም ደግሞ የደህንነት አገልግሎቶችን እንዲያገኙ ያስችላል ሲል ተቋሙ ያወጣው ወርሃዊ ሪፖርት አመልክተዋል። በሂደቱ ላይ መዘግየት መታየቱን የገለጹት የስደተኞችና

ተመላሾች አገልግሎት የፕሮቴክሽን ዲሬክተር ዳባለሜሳ ለዚህ ምክንያቱ የባለሙያዎች እጥረት መሆኑንም ተናግረዋል። አድማጭ ተመልካቾቻችን፣ ሰፋ ያለው የዚህ ዘገባ በምሽቱ ወደ እናንተ የሚደርስ ይሆናል። የከባድ መኪናዎች የአገልግሎት ዘመንን አስመልክቶ የተላለፈው ውሳኔ ባለንብረቶችን ቅር አሰኘ። የትራንስፖርትና ሎጂስቲክ ሚኒስትር የአገልግሎት ዘመናቸው ከሰላሳ ዓመታት በላይ የሆኑ የጭነት መኪኖች

ወደ ጅቡቲ የትራንስፖርት አገልግሎት እንዳይሰጡ ያስተላለፈው ውሳኔ ወደ ትግበራ መግባቱን እንደሚቃወም የኢትዮጵያ የትራንስፖርት አሰሪዎች ፌዴሬሽን አስታውቋል። ውሳኔው የተለያዩ ችግሮችን ስለሚያስከትል እንደገና ሊጤን ይገባል ያሉት የፌዴሬሽኑ ፕሬዝዳንት አቶ ብርሃነ ዘሩ ተናግረዋል። ሚኒስቴር መስሪያ ቤቱ ጉዳዩን ዳግም የማይመለከተው ከሆነም አቤቱታችንን ለጠቅላይ ሚኒስትሩ

እናቀርባለን ብለዋል። በዚህ ጉዳይ ዙሪያ ከትራንስፖርትና ሎጂስቲክ ሚኒስቴር ምላሽና አስተያየት ለማግኘት ያደረግ ነው። ሙከራ ለዛሬው አልተሳካም። አድማጭ ተመልካቾቻችን የምትከታተሉት ዜና ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ወደ እናንተ የሚደርስ ነው። እስራኤል በሊባኖስ ባደረሰቻቸው ጥቃቶች የሞቱት ሰዎች ቁጥር

550 ማለፉ ተገለጸ። እስራኤል በሁለቱ ቀናት ባደረሰቻቸው የአየር ጥቃቶች 558 ሰዎች መገደላቸውን የሊባኖስ የጤና ባለስልጣናት ተናግረዋል። ዛሬ ማክሰኞ እስራኤል በደቡባዊ ሊባኖስ ላይ በተደጋጋሚ የአየር ድብደባ አካሂዳለች። ጥቃቶቹ ኢላማ ያደረጉት ወደ ሰሜናዊ እስራኤል ሮኬቶች የሚተኩሱትን ጨምሮ በርካታ የህዝቦላ ተዋጊዎች መሆኑንም

አመልክታለች። ሄዝቦላ በበኩሉ ዛሬ ማክሰኞ የእስራኤል ወታደራዊ ሰፈሮች ላይ ያነጣጠረው ሮኬት ጥቃት ማድረሱንም አስታውቋል። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ዩኤን ኤችሲአር ቃል አቀባይ ዛሬ ለጋዜጠኞች በሰጡት ቃል በሊባኖስ በብዙ አስር ሺዎች የሚቆጠር ህዝብ ከመኖሪያው እንዲሰደድ መገደዱን ገልጸው ከቀዮ የሚፈናቀለው ህዝብ ቁጥር እንደሚጨምርም ይጠበቃል ብለዋል።

ቃል አቀባዩ ማቲው ሳልስማርስ ሁኔታውን እጅግ አሳሳቢ ሲሉም ነው የገለጹት። የተባበሩት መንግስታት ድርጅት የሰብአዊ መብቶች ዋና ኃላፊ ቮልከር ተርክ በበኩላቸው በቀጠናው ተሰሚነት ያላቸው ሁሉም ዓለም አቀፍ ህግጋት እንዲከበሩ የተቻላቸውን ያድርጉ ሲሉ ተማጽነዋል።

በግጭቱ መባባስ የተነሳም የፈረንሳይ አየር መንገድ፣ የካታር አየር መንገድ ና የተባበሩት አረብ ኤምሬቶች አየር መንገድ ኢትሀድን ጨምሮ የተለያዩ አየር መንገዶች ቤይሩት ውስጥ አውሮፕላን ማረፊያ መግባትም ሆነ መነሳት አቁመዋል። የፕሬዚዳንት ባይደን የተባበሩት

መንግስታት ድርጅት ጠቅላላ ጉባኤ ንግግር የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን በኒውዮርክ እየተካሄደ ባለው ዓመታዊ የተባበሩት መንግስታት ጠቅላላ ጉባኤ ላይ ዛሬ ማክሰኞ ንግግር አድርገዋል። ባይደን በመቶዎች የተቆጠሩ የዓለም መሪዎች ባሰባሰበው ጠቅላላ ጉባኤ ላይ የመጨረሻቸው በሆኖ በዚህ ንግግራቸው በሊባኖስ የለየለት ጦርነት እንዳይቀሰቀስ አስጠንቅቀዋል። የጋዛው ጦርነት እንዲበቃም ነው ያሳሰቡት።

ባይደን በእስራኤልና በህዝቦላ መካከል እየተባባሰ ያለውን ግጭት አስመልክቶም ወደ ለየለት ጦርነት ውስጥ መግባት ማንንም አይጠቅምም ይልቁንም አሁንም ቢሆን ለግጭቱ ዲፕሎማሲያዊ መፍትሄ ማግኘት ይቻላል ብለዋል። ጋዛ ላይ በእስራኤልና በሀማስ መካከል አንድ አመት ሊደፍን በተቃረበውን ጦርነት አስመልክቶ

ተዋጊዎቹ ወገኖች የመንግስታቱ ድርጅት የጸጥታ ምክር ቤት ያጸደቀውን የተኩስ አቁምና የታጋጆችን መለቀቅ ውል እንዲያጠናቀቁ ጥሪ አቅርበዋል። አድማጭ ተመልካቾቻችን ለምሽቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪ መሰናደሮች ጋር ታቆዩ ዘንድ ጋብዛለሁ። ከአሜሪካ ድምጽ እደን ገረመው

ይህን ገረመውን ለዓለም ዜናዎቹ አመሰግናለሁ። አድማጮቻችን የተከታተላቸው የምትገኙት ከዋሽንግተን ዲሲ ወደ እናንተ እየደረሰ የሚገኘውን

የማክሰኞ ምሽት የአሜሪካ ድምፅ ዝግጅታችን ነው እያስተናገድኳችሁ ያለው ታስማማ በምሽቱ አብረን ከሚያምሽቱ መካከል የዊና ማህበራዊ ድረገጽ ፕሮዲውሰራችን አበየሁ ገበያው ትገኝበታለች ከዛም በተጨማሪ የስቱዲዮ ቅንብሩን እየመራች የምትገኘው ብራናይሉ ናት የፕሮግራሙ ዋና አዘጋጅ ደረጀ ደስታ ነው ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦ አማሪክ ላይ በቀጣይ የተከታተላችሁም ከእኛ ጋር አብራችሁን

ማምሸት ትችላላችሁ። አሁን ቀጥታ የምናልፈው ወደ ምሽቱ አብይ ርዕስ ነው። የአሜሪካው ፕሬዚዳንት ጆ ባይደን በ79ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ዛሬ ማክሰኞ ንግግር አድርገዋል። ሀያ ደቂቃ ያልፈጀው ንግግራቸው የፕሬዚዳንትነት ዘመናቸው ለሚያበቀው ባይደን የተባበሩት መንግስታት ድርጅትን የመሰናበቻ ንግግር ተደርጎም ይቆጠራል። በመካከለኛው ምስራቅ፣ በዩክሬን እንዲሁም በአፍሪካ የሚካሄዱት ጦርነቶች የንግግሮቻቸው ዋናዎች ትኩረቶች ነበሩ።

እንግዲ ወልዴ እንደሚከተሉ ያቀርበዋል። ተሰናባቹ የአሜሪካው ፕሬዚደንት ጆ ባይደን ዛሬ በተባበሩት መንግስታት ድርጅት ሰባ ዘጠነኛው ጠቅላላ ጉባኤ ላይ ባደረጉት ንግግር በሱዳን በመፋለም ላይ ያሉት ጄኔራሎች ሀገሪቱን በማውደም ላይ ያለውን ጦርነት እንዲያቆሙ ጥሪ አድርገዋል። እየተባባሰ የመጣው የሰብአዊ ሁኔታም በሱዳን ስምንት ሚሊዮን የሚሆኑ ሰዎችን ለረሃብ አደጋ አጋልጧል ብለዋል።

ዓለም ጄኔራሎችን ማስታጠቅ ማቆም አለባት። ሀገራቸውን ከማውደም እንዲታቀቡ በአንድ ድምፅ ልትነግራቸው ይገባል። ለሱዳን ህዝብ የሚላከውን እርዳታ ከማደናቀፍ ሊታቀቡ ይገባል። ይህን ጦርነት አሁኑኑ አስቁሙ። በእስራኤልና በሄዝቦላ መካከል እየተካሄደ ያለውን ጦርነት አስመልክቶ ሲናገሩም በሌባኖስ ሙሉ በሙሉ የሆነ ጦርነት ያሰጋል። በጋዛ የሚካሄደውን ጦርነት አሁኑኑ ማቆም አለብን ብለዋል።

ሙሉ ለሙሉ ወደ ጦርነት መግባቱ የማንም ፍላጎት ሊሆን አይገባም ያሉት ባይደን ዲፕሎማሲያዊ መፍትሄ አሁንም የሚቻል ነው ብለዋል። የተኩስ ማቆም ጥሪያቸውንም ደግመው አሰምተዋል። ከቃጣርና ግብፅ ጋር በመሆን የተኩስ ማቆምና የታጋቾች መለቀቅን የተመለከተ የስምነት ሐሳብ አቅርቤ ያለው የተባበሩት መንግሥታት ድርጅት የጸጥታውን ምክር ቤት አጽድቆታል። አሁን ሁለቱ ወገኖች ስምነቱን መቋጨት ያለባቸው ጊዜ ነው።

ታጋቾቹን ማስለቀቅና ለእስራኤልም ሆነ ለጋዛ ከሐማስ ነጻ የሆነ ደህንነት ማስጠበቅ አለብን። ፕሬዝደንት ባይደን ዩክሬን ከሩሲያ ጋር በምታደርገው ጦርነት ድል እስከምትቀዳጅ ድረስ ድጋፋቸውን እንደሚቀጥሉ በዛሬው የተመድ ጠቅላላ ጉባኤ ንግግራቸው ላይ አስታውቀዋል። ሩሲያ ዩክሬንን ለማውደምና ኔቶን ለማዳከም ብትሞክርም አልተሳካም ብለዋል። ጦርነቱ ከሁለት ዓመታት በፊት ከጀመረ ወዲህ የኔቶ አባላትና አጋሮቻችን እንዲሁም ከሐምሳ በላይ የሚሆኑ ሀገራት

በጋራ ቆመዋል ብለዋል። በዚህ አዳራሽ ውስጥ ያሉ ሰዎች ከዩክሬን ሕዝብ ጎን እንዲቆሙ ጠይቃለሁ ብለዋል ባይደን። ጦርነቱን አሸንፈን ነጻነት የተጠበቀ እንዲሆን ማድረግ ይገባናል ሲሉ አክለዋል። ባለፈው ሐምሌ ከፕሬዚደንታዊ ፉክክሩ መውጣታቸውንና የፖለቲካ ሕይወት ጉዟቸውንና ውሳኔያቸውን በተመለከተም የፕሬዝደንትነት ዘመናቸው የሚያበቃው ባይደን በተመድ የመሰናበቻ ንግግራቸው ቀጣዩን ብለዋል

ከባድ ውሳኔ ነበር። ፕሬዚዳንት መሆን በሕይወቴ ትልቅ ኩራትና ክብር የሚሰጠኝ ሥራ ነው። ሥራውን ወዶ አለው ሀገሬን ደግሞ ይበልጥ ወዳት አለው። ከአምሳ ዓመት ሕዝባዊ አገልግሎት በኋላ ሀገሪቱን ወደፊት የሚወስዳት አዲስ ትውልድ እንዲረከብ ወስኛለሁ። መሪዎች ሆይ በሥልጣን ከመቆየት በላይ ይበልጥ አንገብጋቢ የሆነ ጉዳይ አለ፤ ይኸውም የሕዝባችሁ ጉዳይ ነው።

እየቀጠለ ባለው 79ኛው የተመድ ጠቅላላ ጉባኤ ላይ ዛሬ ንግግር ያደረጉት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በበኩላቸው የዓለም ሁኔታ አሳሳቢ እንደሆነ አስገንዝበዋል። የዓለም ሁኔታ ዘላቂነት የሌለውና አሳሳቢ ነው ሲሉ ዋና ጸሐፊው በተመድ ጠቅላላ ጉባኤ ላይ ለታደሙት የዓለም መሪዎች ተናግረዋል። ሌሎች በርካታ የዓለም መሪዎችም እየተካሄደ ባለው የተባበሩት መንግስታት ድርጅት 79ኛ ጠቅላላ ጉባኤ ላይ ንግግር አድርገዋል።

በመካከለኛው ምስራቅ በዩክሬን እንዲሁም በአፍሪካ የሚካሄዱት ጦርነቶች የንግግሮቻቸው ዋና መልእክቶች ነበሩ። ለአሜሪካ ድምፅ እንግዲህ ወልዴ ዋሽንግተን ዲሲ። አድማጮቻችንና ተመልካቾቻችን የተካተላችሁ የምትገኙት ከዋሽንግተን ዲሲ የተላለፍላችሁ የሚገኘውን

የማክሰኞ ምሽት የአሜሪካ ድምፅ ዝግጅታችን ነው። ቀደም ሲል ስትከታተሉት የነበረው የምሽቱን አብይ ርእስ ነበር። ቀጥሎ ደግሞ የትንታኔው መጽሄት ወደ እናንተ ይደርሳል። የኢትዮጵያ መንግስት ካለፈው አመት የትንታኔው መጽሄት ወደ መጀመሪያ ወደሆነ ዘገባ አልፋለሁ። በኢትዮጵያ ከዘጠኝ ሺ በላይ ስደተኞች ዲጂታል መታወቂያ ማግኘታቸው ተገለጸም።

ባለፉት ስድስት ወራት ውስጥ በኢትዮጵያ የሚገኙ አስር ሺህ የሚጠጉ ስደተኞች ፋይዳ የተሰኘ የዲጂታል መታወቂያ እንደሰጣቸው የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር በምጻሩ ዩኤንኤችሲአር አስታውቋል። ዲጂታል መታወቂያው ስደተኞች የተለያዩ ማህበራዊና ኢኮኖሚያዊ እንዲሁም የደህንነት አገልግሎቶችን እንዲያገኙ እንደሚያስችልም ተቋሙ ገልጿል። የኢትዮጵያ ሰብአዊ መብቶች ኮሚሽን የሰመኮ ተጠባባቂ ዋና ኮሚሽነር ራኬ መሰለ ተመዝግበው እውቅና ማግኘት አለመቻል በተለይ የከተማ ስደተኞችን ለእስርና መሰል

ችግሮች አጋልጧቸው ቆይቷል ሲሉ ለአሜሪካ ድምጽ በቅርቡ ተናግረዋል። በሂደቱ ላይ መዘግየቱ መታየቱን የገለጹት በኢትዮጵያ መንግስት የስደተኞችና ተመላሽ ምላሽ አገልግሎት የስደተኛ ክለላ ዳይሬክተር ዳባለ ሜሳ ለዚህ ምክንያቱም የባለሙያዎች እጥረት እንደሆነ ጠቁመዋል። በአሁኑ ወቅት ችግሩን ለመቅረፍ ከዩኒሲር ጋር በመተባበር አገልግሎቱን የሚሰጡ ባለሙያዎች ሰልጥነው በየካምፖቹ እንዲሰማሩ ማደረጋቸውን አስረድተዋል። ኬኔዲ አባተ ተጨማሪ ያለው

የኢትዮጵያ መንግስት ካለፈው ዓመት መጋቢት ወር ጀምሮ በአገሪቱ የተለያዩ አካባቢዎች ለሚገኙ ስደተኞች ፋይዳ የተሰኘ ዲጂታል መታወቂያ ካርድ በመስጠት ላይ እንደሚገኝ ለሂደቱ ድጋፍ በማድረግ ላይ የሚገኘው የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር በምጻሩ ዩኤንኤችሲአር አስታውቋል። ድርጅቱ ዛሬ ማክሰኞ መስከረም 14 ቀን 2017 ዓ ም ባወጣው የነሐሴ ወር አፈጻጸም ሪፖርቱ በአዲስ አበባ ለሶስት ወራት በሙከራ የተጀመረው መርሃ ግብሩ አሁን ላይ

በአማራ በቤኒሻንጉል ጉሙዝና በሶማሌ ክልሎች ተስፋፍቶ ከ9600 በላይ የዲጂታል መታወቂያ ካርዶች ለስደተኞች እንደተሰጡ ገልጿል። በአሁኑ ጊዜ የዲጂታል መታወቂያ አሰጣጥ ሂደቱ በሶማሌ ክልል እየተከናወነ እንደሚገኝ ከስፍራው በስልክ አስተያየታቸውን የሰጡን በስደተኞችና ተመላሾች አገልግሎት የስደተኞች ከለላ ዲሬክተር ዳባለሜሳ ስለ ቀጣይ ሂደቱ አብራርተዋል። በተለያዩ ክልሎች ላይ ቀብሪ በያ ላይ አሁን እየሰራ ነው።

ቀብሪ በያ ማለት ወደ ሶማሌ ክልል ነው፣ ሱማሌ ክልል ነው። አማራ ክልል ላይ ዳባት ላይ የሰጠናቸው ነው። ቤኒሻንጉል ጉሙዝ ፆሬ የሚል ካምፕ ላይም የዲጂታል አይዲ እየሰጠን ነው። አጠቃላይ ሂደቱ ከናሽናል አይዲ ፕሮግራም ጋር ነው በጋራ በትብብር እየሰራን ያለ ነው። ይህንን ስንሰጥ በሲስተም መሰረት ወደ ናሽናል አይዲ ፕሮግራም እንልካለን። በዛ መሰረት ቁጥር ይልካሉ። በዛ ቁጥር መሰረት ፓርፖርት ተደርጎ

አይዲው ፕሪንት ተደርጎ ሰጣቸዋለ። ይሄ ለስደተኞች ዘርፈ ብዙ ጠቀሜታ አለው። ከጸጥታ አንጻር፣ ከሶሾ ኢኮኖሚክ አንጻር ስደተኞቹ ተጠቃሚ ይሆናሉ። እና ይህንን እንደ መንግስት አጠናክረን እንቀጥላለን። በቅርቡ በጋምቤላ ይህንና ናሽናል አይዲ ለመጀመር በተርኬዲ መጠላጣቢያ የገኖ ዝግጅት ስራዎችን ጨርሰናል። በቅርቡ ጀምራለን። ሌሎች ካምፖችንም ለሁሉም ስደተኞች

የዲጂታል አይዲ ተጠቃሚ እንዲሆኑ የማድረግ ስራ እየሰራ እናያለን።

በኢትዮጵያ እየተከናወነ ያለውን ለስደተኞች ዲጂታል መታወቂያ የመስጠት ሂደት ያደነቀው ዩኤንኤችሲአር ይህ ተነሳሽነት የስደተኞች ጥበቃን በተገቢው ሰነድ በማጠናከር ረገድ ኢትዮጵያ ለዓለም አቀፉ የስደተኞች መድረክ ጂአር ኤፍ ያላትን ቁርጠኝነት የሚያመለክት ነው ብሏል። ዲጂታል መታወቂያው ስደተኞችን ከአስገዳጅ የመመለስ ሂደትና በዘፈቀደ ከመታሰር የሚከላከል ሲሆን እንደ ጤናና ትምህርት የመሳሰሉ ማህበራዊ አገልግሎቶችን እንዲያገኙም የሚያስችል ነው። በተጨማሪም

ስደተኞች የባንክ ሂሳቦችን እንዲከፍቱ የንግድ ስራዎችን እንዲያከናውኑና በኢኮኖሚያዊ እንቅስቃሴዎች እንዲሳተፉ የሚያስችላቸው እንደሆነ የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነርና የኢትዮጵያው የስደተኞችና ተመላሾች አገልግሎት መረጃዎች ያመለክታሉ። ይሁን እንጂ የስደተኞች ምዝገባና የመታወቂያ አሰጣጥ ሂደቱ የተቀላጠፈ ባለመሆኑ በኢትዮጵያ ቁጥራቸው በከፍተኛ መጠን እየጨመረ የሚገኙ ስደተኞች ለተለያዩ ችግሮች እየተጋለጡ እንደሆነ

መግለጻቸውን ከዚህ ቀደም መዘገባችን ይታወቃል። የስደተኞችን ጉዳይ በቅርበት ከሚከታተሉት ተቋማት አንዱ የሆነው የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮም እንዲሁ ከምዝገባና መታወቂያ ከማግኘት ጋር በተያያዘ ያለው ሂደት መዘግየቱ ስደተኞችን በተለይም በከተሞች የሚገኙ ስደተኞችን ለእስርና መሰል ችግሮች ማጋለጡን ሰሞኑን ለአሜሪካ ድምፅ ገልጾ ነበር። ለስደተኞች የዲጂታል መታወቂያ የመስጠቱ ሂደት የዘገየው ከዘርፉ ባለሙያዎች እጥረት ጋር በተገናኘ መሆኑን

የገለጹት በስደተኞች እና ተመላሾች አገልግሎት የስደተኞች ከለላ ዲሬክተር ዳበለም ሜሳ አሁን ላይ ችግሩ እየተቀረፈ ነው ብለዋል። በእርግጥ ትንሽ የመዘግየት ነገር አለው፣ ግን እነዚህ ባለሙያዎች ስልጠና ከወሰዱ እና ወደ ስራ ከገቡ በኋላ ጥሩ ጥሩ መሻሻሎች አሉና ባለሙያዎቹ ደግሞ የበለጠ ስልጠና ወስዶ ወደ ስራ ሲገቡ እያንዳንዱ ካምፕ ላይ ይህን ሊሰራ የሚችል ባለሙያ ተቀምጧል። ስልጠናውን ከወሰደና ስራው ከተጀመረ በኋላ በቀጣይነት ሊሻሻሉ ነገሮች ይኖራሉ።

እስካሁን የባል ማቴሪያል ችግር የለብንም። ኦልሞስት የኔሰር ማቴሪያሎችን አቅርቧል በሁሉም ቦታ ላይ አሁንም ለማቅረብ ፈቃደኞች ናቸው። በአሁኑ ወቅት በኢትዮጵያ ከአንድ ሚሊዮን በላይ ስደተኞችና ጥገኝነት ጠያቂዎች ይኖራሉ ተብሎ የሚገመት ሲሆን ሁሉንም ስደተኞች የዲጂታል መታወቂያ ተደራሽ ለማድረግ መታቀዱንም ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።

ቀጣዩ የትንታኔ መጽሔት ዘገባችን ደግሞ መንግስት ያሳለፈው ውሳኔን የትራንስፖርት አሰሪዎች ፌዴሬሽን ተቃውሞ ይላል። የትራንስፖርትና ሎጂስቲክስ ሚኒስቴር የአገልግሎት ዘመናቸው ከ30 ዓመት በላይ የሆኑ ተሽከርካሪዎች ወደ ጅቡቲ የትራንስፖርት አገልግሎት እንዳይሰጡ ያሳለፈው ውሳኔ ተቃውሞ ገጠመው።

የኢትዮጵያ የትራንስፖርት አሰሪዎች ፌዴሬሽን መንግስት ከአንድ ዓመት በፊት ያወጣው መመሪያ መሠረት በማድረግ በቅርቡ ከ30 ዓመት በላይ የሰሩ ተሽከርካሪዎች ድንበር ተሻጋሪ የጭነት አገልግሎት እንዳይሰጡ ማገዱን ገልጾ፣ ውሳኔው የተለያዩ ችግሮችን ስለሚያስከትል እንደገና ሊጤን ይገባል በማለት ጠይቋል። ስለ ጉዳዩ ለአሜሪካ ድምፅ በአብራሪ የሰጡት የፌዴሬሽኑ ፕሬዚዳንት አቶ ብርሃኔ ዘሩ ሚኒስቴር መስሪያ ቤቱ ጉዳዩን ዳግም የማይመለከተው ከሆነ አቤቱታችንን ለሀገሪቱ ጠቅላይ ሚኒስትር እናቀርባለን ብለዋል።

በዚህ ዙሪያ ከትራንስፖርትና ሎጂስቲክስ ሚኒስቴር ምላሽና አስተያየት ለማግኘት ያደረግነው ሙከራ ለዛሬ አልሰካም። ገብረ ሚካኤል ገብረ መድን ተከታዩን ዘገባ አዘጋጅቷል። የአሜሪካ ድምፅ የተመለከተውና ከአንድ ዓመት በፊት የወጣው መመሪያ ካለፉት ሁለት ወራት ጀምሮ ሥራ ላይ ውለዋል ሲሉ የኢትዮጵያ የትራንስፖርት አሰሪዎች ፌዴሬሽን ፕሬዚደንት አቶ ብርሃኔ ዘሩ ለአሜሪካ ድምፅ ተናግረዋል። በመመሪያው መሠረትም የአገልግሎት ዘመናቸው ከ30 ዓመት በላይ የሆኑ ተሽከርካሪዎች ድንበር ተሻጋሪ የጭነት አገልግሎት እንዳይሰጡ ታግደዋል ብለዋል።

የመመሪያው ትግበራ ውይይት እንደሚፈልግም ገልጸዋል። አሁን የእኛ ጥያቄ የሆነው ምንድን ነው? መመሪያውን አልንቃወምም አንቃወምም። በጋራ አይተነው ነው መጀመሪያም እንትን ያልነው ነገር ግን አሁን እነዚህን ተሽከርካሪዎች ከስራ ማስወጣት ማለት ኤግዚት ስትራቴጂክ ይነደፍ፣ ቁጭ ብለን እስቲ እናውራ። እነሱን ደግሞ ሰብስቲዩት የሚያረቅ።

አንዳንድ ፕላትፎርሞች የተቀረጹ አሉና እነሱንም አክቲቬት አርጉል። መኪኖቹን ማስወገድ አንድ ነገር ሆኖ ግን መቼ ይወገዱ፣ እንዴት ይወገዱ፣ ወይም ደግሞ እንዴት፣ የት ይስሮ የሚለውን በደንብ እንነጋገርበት። የአንድ የትራንስፖርት ማህበር ዋና ስራ አስኪያጅ መሆናቸውን የገለጹት የትራንስፖርት አሰሪዎች ፌዴሬሽን የአመራር አባል አቶ ደረጀ የለገሰ ደግሞ በዚህ መመሪያ መሰረት እሳቸው ከሚመሩት ማህበር አገልግሎት ያቆሙ ተሽከርካሪዎች መኖራቸውን ነው የሚጠቅሱት።

26 ተሽከርካሪዎች ታግደዋል። የጅቡቲ የጭነት አገልግሎት እንዳይሰጡም ፈቃድ ተከልክለዋል ብለዋል። እገዳው ወጥነት ባለው አሰራር በደብዳቤ አይገለጽም የሚሉት አቶ ደረጀ ውሳኔው በባለ ንብረቶች ላይ ከባድ ማህበራዊና ኢኮኖሚያዊ ችግር ያስከትላል ባይ ናቸው። አንደኛ ኤግዚስት ስትራቴጂ ያስፈልገዋል። እነዚህ ረጅም ዓመት ያገለገሉ ባለ ተሽከርካሪዎች ዝም ብለው ከስራ መታገድም የለባቸውም። አንደኛ እነሱ አለ፣ ቤተሰባቸው አለ፣ ሾፌሩ አለ፣ በሱ ቤተሰብ አለ።

እንደ ዜጋ በአንድ ጊዜ ውጡ መባል የለባቸውም። የፎይታ ጊዜ ያስፈልጋቸዋል ቢያንስ ደግሞ የሚተኩበት ነገር መንግስት ሊያመቻችላቸው ይገባል ነው ጥያቄው። ወደ ተሻለ ነገር ጉዞ ለማድረግ እውነቱን ለመናገር እኛ ተቃውሞ የለንም። ጉዞዎቹ ግን አንደኛ ሰውን ያማከለ መሆን አለበት። ቢያንስ እነዚህ ዜጎች ደግሞ የሚተኩበት ወይ የብድር ፋሲሊቲ ወይም የተለያየ መንገድ ሊመቻችላቸው ይገባል። ሌላኛው የፌዴሬሽኑ አመራር አባል አቶ ደጀኔ ሉጬ

መመሪያው የባለሞተር ተሽከርካሪዎችን ብቻ የሚመለከት ሆኖ ያለ የእግድ ውሳኔው ግን ሞተር አልባ ተሳቢዎችንም አካተዋል ይላሉ። ተገቢነት የለውም በማለትም ገልጸዋል። ውሳኔው በአጠቃላይ በሀገር ኢኮኖሚ ላይ ተጽዕኖ ይፈጥራል ሲሉም አክለዋል። በሀገር ኢኮኖሚ ላይ ከፍተኛ ተጽዕኖ ይፈጥራል። ያለምንም ቅድመ ዝግጅት እነዚህን ማገት ችግር ይፈጠራል። እነዚህ መኪኖች ጅቡቲ ባልሄዱ መጠን ጅቡቲ ላይ የሚከማቸው የጭነት መጠን ይጨምራል። አሁን ስቶሬጅ እና ደመሬጅ አገር ትከፍላለች

የዶላር ምንዛሪ ምን ያህል እንደሆነ ታውቃለህ? እኛ ከወደብ ላይ እቃ ባለማንሳታችን ምክንያት የምንከፍለው ስቶሬጅ እና ደሜሬጅ እንደ ኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን ያሳስበናል። ይኸው የእገዳ ውሳኔ የሚያስከትላቸውን ችግሮች ለመቀነስም ከመንግስት ኃላፊዎች ጋራ ልንወያይ ይገባል ይላሉ። ቁጭ ብለን ያለውን ችግር እኛ የምናቀር እናንተም ደግሞ የቸገራችሁን ነገር አቀርብ መመሪያም ከሆነ መሬት መውደድ ካልቻለ መመሪያው ችግር ያለበት ማለት መሬት ላይ ማይወርድ መመሪያ መፈተሻ አለበት።

በቃ እኛ የምንፈልገው ሌላ ነገር ምንም አይደለም። አነጋግሩን። አላሰሩ ያሉ ብዙ ማነቆች አሉ። እነሱም ማነቆች ተነጋግረ ነሳ ነው መመሪያው ከአንድ ሺ አምስት መቶ በላይ ተሽከርካሪዎችን ከስራ ውጭ ያደርጋል የሚሉት የፌዴሬሽኑ ፕሬዚደንት አቶ ብርሃኔ ዘሩ በበኩላቸው በጉዳዩ ላይ ለመነጋገር የትራንስፖርትና ሎጂስቲክስ ሚኒስቴርን በተደጋጋሚ በደብዳቤ ጠይቀናል ብለዋል። ሆኖም ከሚኒስቴር መስሪያ ቤቱ እስካሁን ምላሽ ስላላገኘን

አቤቱታችንን ለሀገሪቱ መሪ እናቀርባለን ሲሉ ተናግረዋል። መመሪያው ላይ ያሉ ነገሮች ሊሻሻሉ ይችላሉ። የእፎይታ ጊዜ ዲ ስትራቴጂ አሁን ተሽከርካሪ ከውጭ እንዲገባልን ይህንን እናድርግ። እንደዚህ አይነት ስራዎች ደግሞ እኛ እየሰራን ነው ማለት እያመቻቸን ነው። ስለዚህ ያስ ከሚተገበር ሌላ ችግር ውስጥ ከምንገባ እንነጋገር ነው

ክቡር ሚኒስትሩ ትልቅ ትኩረት እንዲሰጡት ና ራሳቸው አንድ እንዲያደርጉት ከእሳቸው ካለፈ ደግሞ አግባብ ባለው አካሄድ ለክቡር ጠቅላይ ሚኒስትሩ ይህን ጉዳይ እንዲያውቁት እናቀርባለን። ከእሳቸው ከዘለለ ማለት። የአሜሪካ ድምፅ የትራንስፖርትና ሎጂስቲክስ ሚኒስቴር የከባድ መኪናዎችን የአገልግሎት ዘመን አስመልክቶ አወጣው በተባለው መመሪያ ምክንያት ከስራ ውጭ ይሆናሉ የተባሉትን መኪናዎች ብዛትና መመሪያው በሞተር አልባ ተሽከርካሪዎች ላይም

ተግባራዊ እየተደረገ ነው መባሉን በተመለከተ ከገለልተኛ ወገን አላረጋገጠም። ከትራንስፖርትና ሎጂስቲክስ ሚኒስቴር በዚህ ጉዳይ ላይ አስተያየትና ምላሽ ለማግኘት ያደረግነው ጥረትም ለዛሬ አልተሳካም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መቴን አዲስ አበባ።

ቀጣይ ዘገባችን ደግሞ ወደ መካከለኛው ምስራቅ ይወስደናል። እስራኤል በሊባኖስ ላይ ያካሄደችው ጥቃት ቀጠናዊ ጦርነት ሊቀሰቅሳ ይችላል የሚል ስጋት ፈጥሯል። እስራኤል ሰኞ ዕለት ሊባኖስ ውስጥ በሚገኙት የሂዝቦላ ታጣቂዎች ላይ ባካሄደችው የአየር ድብደባ ቢያንስ 490 ሰዎች ሲገደሉ ከ1600 በላይ መቁሰላቸውን የሊባኖስ ጤና ሚኒስቴር አስታውቋል። ቁጥሩም እያሻቀበ መሄዱን ተገልጿል።

እስራኤል ባካሄደችው በዚህ ጥቃት ጦርነቱ በቀጠናው ሊስፋፋ ይችላል የሚል ስጋት እያየ ለመሄዱን ጠቅሳ የአሜሪካ ድምፅ ዘጋቢ ካትሪን ጅፕሰን ያደረሰችን ዘገባ ስመኝሽ የቆየ እንደሚከተሉት ታቀርበዋለች። እስራኤል ሰኞ ዕለት በዋና ከተማዋ ቤሩት ጨምሮ ሊባኖስ ውስጥ በሚገኙ ከስምንት መቶ በላይ ኢላማዎች ላይ ጥቃት አድርሳለች። ይህም በሺዎች የሚቆጠሩ ሰዎች አካባቢያቸውን ጥለው እንዲሰደዱ አድርጓል።

የእስራኤል የአየር መቃወሚያ ስርዓት ሰኞ ማምሻውን ከሊባኖስ የተወነጨፉ ሮኬቶችን ማምከን ቢችልም በመካከለኛው ምስራቅ መጠነ ሰፊ ግጭት ሊፈጠር ይችላል የሚለው ስጋት ግን አሁንም እንዳየለ ነው። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን በዋይት ሀውስ ለጋዜጠኞች ባደረጉት ንግግር አሜሪካ በቀጠናው ከሚገኙ አጋሮቿ ጋር እየሰራች ነው ብለዋል

ሰዎች በሰላም ወደ ቤታቸው መመለስ በሚችሉበት መልኩ ሁኔታውን ለማረጋጋት እየሰራን ነው። ባለፈው ሳምንት እስራኤል የድምፅ መገናኛ መሳሪያዎችን በመጠቀም አሜሪካ አሸባሪ ስትል በፈረጀችው የሂዝቦላ ቡድን አባላት ላይ ግድያ ፈጽማለች። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁም እስራኤል የምታካሄደውን ወታደራዊ ዘመቻ አጠናክራ እንደምትቀጥል ተናግረዋል።

ስጋት እስኪደርስብን አንጠብቅም። አስቀድመን እንገምታለን። የትኛውም ቦታ ይሁን በማንኛውም መድረክና በየትኛውም ጊዜ ከፍተኛ ባለሥልጣናቱን እናስወግዳለን። አሸባሪዎችን እናስወግዳለን። ሚሳይሎችን እናስወግዳለን። እናም ገና ብዙ የምናደርጋቸው ነገሮች አሉ። የእስራኤል ጦር ቃል አቀባይ ዳንኤል ሃጋሪ በበኩላቸው ሊባኖሳውያን ሲቪሎች ከወታደራዊ ማከማቻ አካባቢዎች እንዲርቁ ሰኞ ዕለት አሳስበዋል።

ሂዝቦላ እነዚህን የጦር መሳሪያዎች እስራኤልን ለማጥቃት ሊጠቀምባቸው ይፈልጋል። እኛ ደግሞ ያንን አንፈቅድም። ስለዚህ ለራሳችሁ ደህንነት ስትሉ ከነኚህ አሸባሪዎች ራቁ። የአየር ጥቃቱን ተከትሎ የሊባኖስ ካቢኔ አስቸኳይ ስብሰባ ያካሄደ ሲሆን የተባበሩት መንግሥታት ድርጅትም ማስጠንቀቂያ አስተላልፏል። ኢምራን ሪዛ በመንግስታቱ ድርጅት የሊባኖስ ምክትል ልዩ አስተባባሪ ናቸው።

ባለፈው ሳምንት ያየነው ድንገተኛና እጅግ አስደንጋጭ ነው። በሲቪሎች ላይ ያስከተለው ተጽዕኖም ከፍተኛ ነው። ዋይት ሀውስ ለችግሩ ዲፕሎማሲያዊ መፍትሔ ለማምጣት እየጣረ መሆኑን ሰኞ ዕለት አስታውቋል። ዋሽንግተን ዲሲ በሚገኘው የመካከለኛው ምስራቅ ተቋም ከፍተኛ ጥናት አጥኚ የሆኑት ኒምሮድ ጎረን ግን

በእስራኤልና በሐማስ መካከል አንድ ዓመት ለሚጠጋ ጊዜ ሲካሄድ በቆየው ጦርነት የተኩስ አቁም ስምምነት የሚደረስበት አይመስልም ሲሉ ለአሜሪካ ድምፅ ተናግረዋል። ከዚህ በኋላ የጋዛ ተኩስ አቁም ስምምነት መፍትሄ አይሆንም፣ ምክንያቱም ተፈጻሚ ስለማይሆን። ስለዚህ የዩናይትድ ስቴትስና ሌሎች ዲፕሎማሲያዊ ጥረቶች እንዴት ውጤታማ ሊሆኑ እንደሚችሉ ግልጽ አይደለም።

ግጭቱ የጀመረው ባለፈው ዓመት ጥቅምት ወር ላይ ዩናይትድ ስቴትስ አሸባሪ ብላ የፈረጀችው የሐማስ ቡድን በእስራኤል ላይ ባደረሰው ጥቃት ከአንድ ሺህ በላይ ሰዎች ከተገደሉና ሁለት መቶ ሀምሳ ሰዎች ከታገቱ በኋላ ነው። እስራኤል በምላሹ የወሰደችው እርምጃ ጋዛ ውስጥ ከአርባ አንድ ሺህ በላይ ሰዎች መገደላቸውን የሀገሪቱ ጤና ሚኒስትር አስታውቋል። በካትሪን ጂፕሰን ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።

አሁን ደግሞ የምናልፈው የትንታኔ መጽሔቱና የመጀመሪያ አጋማሽ የመጨረሻ ወደሆነ ዘገባችን ነው። ጠቅላይ ሚኒስትር ሚሼል ባርኒየር መንግስት የሚመራው የአዲሱ የፈረንሳይ መንግስት የግራና የቀኝ ዘመም ወገኖች ቁጣ ባየለበት ሁኔታ ውስጥ ሆኖ ስራውን ጀምሯል። ከግራና ቀኝ ዘመም ፖለቲከኞች የተደቀነበት ተቃውሞ የተጋለጠው መንግስት እጣን አስመልክቶ በሊስ ብራየንት የተጠናቀረው ዘገባ ደረጀ ደስታ እንደሚከተለው ያቀርቧል።

ፈረንሳይ በአዲሱ ወግ አጥባቂው ጠቅላይ ሚኒስትር ሚሼል ባርኒየር መንግስት ስር ጠንካራ የፍልሰት ፖሊሲዎች እንደሚኖሩ ቃል መግባትን ጨምሮ ወደ ቀኝ ያዘነበለ ለውጥ እያሳየች ነው። ተቃዋሚዎች የመተማመኛ ድምፅን እንደሚነፍጉ በሚያስፈራሩበት ሁኔታ ውስጥ እንኳ በአገሪቱ አለመጠን እድገት ያሳየውን የበጀት ጉድለት ማሻሻል ሌላው ቅድሚያ የተሰጠው ጉዳይ ሆኗል። ከሁለት ወራት በላይ ያለምንም ስራ ከቆየው መንግስት በኋላ ምን ያህል እንደሚከርም ባይታወቅም አዲሱ ካቢኔ ትላንት ሰኞ ስራ ጀምሯል።

በሰኔ መገባደጃና በሐምሌ ወር መጀመሪያ ላይ ያልተሳኩ ፈጣን የህግ አውጪ ምርጫዎች ከተደረጉ ወዲህ የፈረንሳይ ፖለቲካ ውዥንብር ውስጥ ቆይተዋል። የግራ ዘመሙ ጥምረት አብላጫውን ድምፅ ሲያሸንፍ፣ የቀኝ አክራሪው ብሔራዊ ራሊ ብቸኛው ትልቁ ፓርቲ ሆኖ ብቅ ብሏል። ከፓሪስ ኦሎምፒክ በኋላ ሁለቱንም ዋና ዋና የፖለቲካ ቡድኖች ሳይጨምር አዲስ መካከለኛውን ቀኝ የያዘ መንግስት ተፈጥሯል።

በብሔራዊ ቴሌቪዥን ባለፈው እሁድ ምሽት የቀረቡት ጠቅላይ ሚኒስትር ባርኒየር አንዳንድ ቅድሚያ የሚሰጣቸው ጠቅላላ ጉዳዮችን ይፋ አድርገዋል። ወደ ፈረንሳይ የሚደርሱ ስደተኞች ቁጥር ሊቋቋሙት የማይችሉት ሆኗል ሲሉ ስደትን መቆጣጠርና መገደብ እንደሚያስፈልግም አሳስበዋል። አዲሱ የሀገር ውስጥ ሚኒስትራቸው ብሩኖ ሬቴል ጥብቅ የሆነውን የፍልሰተኞች ቁጥር የሚደግፉ ናቸው።

ባርኒየር የአገሪቱን የበጀት ጉድለት ለመቀነስ በሀብታሞቹ ላይ የሚጣለውን ግብር መጨመር ጨምሮ ብሔራዊ ጥረት ሲሉ የገለጹትን ተግባራዊ እንዲደረግ ጠይቀዋል። የሚጣለው ግብር በአውሮፓ ሕብረት ካሉ አገራት በላይ ነው። ይሁን እንጂ እንደ ተመሳሳይ ጾታ ጋብቻ ብቻ የመሳሰሉትን ማኅበራዊ ለውጦችና የጽንስ ማቋረጥ ነፃነትን የሚያረጋግጡ የፈረንሳይ ሕገ መንግስት ውስጥ ያሉትን ነፃነቶች አልነካም ብለዋል።

የባርኒየር አዲሱ መንግስት ከወዲሁ ጫና እየደረሰበት ነው። የእሳቸው ካቢኔ ከመሰየሙ አስቀድሞ በሺዎች የሚቆጠሩ ተቃዋሚዎች በፓሪስ ሰላማዊ ሰልፍ ወጥተዋል። ግራ ዘመሙ ፖለቲከኛ ዣን ሉክ ሜሎንችን የባርኒየር መንግስት ምንም አይነት የወደፊት ተስፋ እንደሌለው አስጠንቅቀዋል። ይህ ማስጠንቀቂያ በቀኙ የፖለቲካ አራማጆች በኩል ባሉት ወገኖች የተወደደ ማስጠንቀቂያ ሆኗል።

ግራ ዘመሙ የመተማመኛ ድምፅ እንደሚነፍግ ዝተዋል። ተንታኞች ግን ሊሳካ እንደማይችል ይናገራሉ። አድማጮቻችን እና ተመልካቾቻችን የተካተላችሁ የምትገኙት የማክሰኞ ምሽት የአሜሪካ ድምፅ ዝግጅታችን ነው። ቀደም ሲል የመጀመሪያ ምዕራፍ ቅንብሮቻችን ወደ እናንተ ደርሰዋል። ምዕራፍ ሁለት ቅንብራዎቻችን ደግሞ ቀጥሎ ወደ እናንተ ነው የሚደርሱ የሚሆነው። አሁንም ቆይታችሁን ከአሜሪካ ድምጽ ጋር እንድታደርጉ እንጋብዛለን።

የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን።

በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችንን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። ያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202255505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜል መልእክቶቻችሁን ልታደርሱን

ማድረስ ችላላችሁ። የአሜሪካ ድምፅ ቪኦኤ የሁለተኛው አጋማሽ የመጀመሪያ ቅንብራችን የሚሆነው ደግሞ ንግድና ምጣኔ ሀብት ነው። የዛሬው ሳምንታዊ የንግድና ምጣኔ ሀብት ቅንብራችን የሚያተኩርበት ጉዳይ

ኢትዮጵያ ከቁም እንስሳት ሀብቷ ተጠቃሚ እንድትሆን ላኪዎችን የሚያበረታቱ አሰራሮች መተግበር እንደሚገባት መገለጹን ይመለከታል። ለመጀመሪያ ጊዜ የቁም እንስሳት ወጪ ንግድ በባቡር ካዳማ ወደ ጅቡቲ ማጓጓዝ መጀመሩን የኢትዮጵያ ከፍተኛ የመንግስት የስራ ኃላፊዎች አስታውቀዋል በማህበራዊ ትስስራቸውም ገልጸዋል። ይህም የሀገሪቱን የውጭ ንግድ ግኝት ከፍ ለማድረግ እንደሚያስችል የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌም ገልጸዋል።

የምጣኔ ሀብት ባለሙያው አቶ ሚሊዮን ክብረት በበኩላቸው ሀገሪቱ ከቁም እንስሳት ሀብቷ ተጠቃሚ እንድትሆን ላኪዎችን የሚያበረታቱ ተጨማሪ አሰራሮችን መተግበር እንደሚገባትም ገልጸዋል። በዚህ ጉዳይ የተዘጋጀውን ዘገባ ተከትለን እንመለስ። ኢትዮጵያ በአፍሪካ በቁም እንስሳት ሀብቷ ቀዳሚ ሀገር ስለመሆኗ ይገለጻል። ይሁንና ወደ ውጭ በመላክ የምታገኘው ገቢ ያላት ሀብት ያክል አለመሆኑና ለዚህም ወደ ጎረቤት ሀገራት የሚደረገው ህገወጥ ንግድ እንደ ምክንያትነት ይነሳል።

ታኅሣሥ 18 2016 ዓ ም በአዲስ አበባ በተካሄደው ህገወጥ ንግድን መከላከል ላይ ያተኮረ አገር አቀፍ ጉባኤ ላይ በቀረበ ጥናት ከኢትዮጵያ በየቀኑ ከ1200 በላይ የቁም እንስሳት በህገወጥ መንገድ ከሀገር እንደሚወጡ ተገልጿል።

ይህም ሀገሪቱን በየቀኑ ከስድስት መቶ ሺህ ዶላር በላይ ገቢ እያሳጣት እንደሚገኝ ጥናቱን ያቀረቡት የኢንዱስትሪ ሚኒስቴር የኢንተርፕራይዝ ልማት ዋና ዳይሬክተር ዶክተር አለባቸው ንጉሴ መግለጣቸውን የአገር ውስጥ መገናኛ ብዙሃን ዘግበዋል። የምጣኔ ሀብት ባለሙያው አቶ ሚሊዮን ክብረት በህጋዊና ህገ ወጥ ገበያው መካከል የነበረው የዋጋ ልዩነት ሀገሪቱን ተጠቃሚ እንዳትሆን አድርጓት ቆይቷል ይላሉ። እንግዲህ እዚህ ሀገር መጥተው የቀንድ ሀብት የቀንድ ከብት እያደለቡ ወይም ይብን ስጋውን እያረዱ ወደ ውጭ ሀገር ለመላክ

የውጭ ኢንቨስተሮች ሁሉ መጥተው ነበረ። ግን ብዙዎቹ የውጭ ኢንቨስተሮች አልተሳካላቸውም። ምንድን ነው ዋናው ያልተሳካው? ብዙ ሰዎች ፎርማሊ ወይም በመደበኛ ደረጃ ለእነዚህ ሰዎች ከብት ሸጠው ከሚያገኙ ይልቅ በመደበኛ ባልሆነው ገበያ የሚያገኙት በጣም ትልቅ ስለነበረ ከብት ራሱ ለማግኘት ትልቅ ችግር ነበረባቸው። እነዚህ ኢንቨስተሮችን እናገኛለን። ከዚህ በፊት በስጋ እና ኢቨን በቁም ከብት የቁም ከብት ወደ ውጭ የሚልኩት ሰዎች ጋር

ከዚህ በፊት ብዙ ኢንተራክሽን ነበር፣ ብዙ ንግግር ነበርን። ትልቁ ችግራቸው አያገኙም። ምክንያቱም ኢንሰንቲቭ ወይም ማበረታቻ የለውም። ወደ እነሱ ለመሸጥ ማበረታቻ የለውም። ምክንያቱም እነሱ ኤክስፖርት አድርገው ወይም ወደ ውጭ ልከው የሚያገኙት ወይም የሚያገኙት ገንዘብ እና በመደበኛ ባልሆነ መንገድ አንድ ሰው የቆን ከብት ልኮ የሚያገኘው ትልቅ ልዩነት ስለነበረው በዚህ ምክንያት የኢትዮጵያ ከብቶች ወደ

ጎረቤት ሀገሮች ይሄዱና ጎረቤት ሀገሮች ነው የሚጠቀሙባቸው እንጂ ኢትዮጵያ ልክ ከአፍሪካ አንደኛ እንደሚባለው ሁሉ ተጠቃሚ አይደለችም። ይህንን ችግር በተደጋጋሚ ሲገልጽ የቆየው የኢትዮጵያ መንግሥትም ይህንን ለመፍታት ያስችላል ያለውን ለመጀመሪያ ጊዜ የቁም እንስሳት ወጪ ንግድ በባቡር ከአዳማ ወደ ጅቡቲ ማጓጓዝ መጀመሩን አስታውቋል። የኢትዮ ጅቡቲ የባቡር አክሲዮን ማህበር ዋና ስራ አስፈጻሚ ታከለ ኡማ በማህበራዊ ትስስር ገጻቸው ባጋሩ ጽሁፍ

በአዳማ በኩል የኢትዮ ጅቡቲ ባቡር ትራንስፖርት ወደ ውጭ አገራት ጥራት ያለውን የስጋ ምርት የመላክ አቅምን ከመጨመሩም ባሻገር የትራንስፖርት መጨናነቅንም እንደሚቀንስ ተናግረዋል በተመሳሳይ የንግድና ቀጠናዊ ትስስር ሚኒስትሩ ካሳሁን ጎፌም የባቡር ትራንስፖርት ከዚህ በፊት ወደ አገር ውስጥ ገቢ ምርቶችን ለማስገባት ብቻ የሚያገለግል የነበረ ሲሆን አገልግሎቱ በባቡር መጀመሩ የውጭ ንግድ ገቢ ግኝታችንና አቅማችንን ከፍ ያደርገዋል ሲሉ በማኅበራዊ የትስስር ገጻቸው ገልጸዋል

በዚህ ጉዳይ ተጨማሪ ሀሳብ ለማግኘት የንግድና ቀጠናዊ ትስስር ሚኒስቴር የኮሚኒኬሽን ኃላፊን ለማናገር የሞከርን ቢሆንም ምላሽ ባለመስጠታቸው ማካተት አልቻልንም። የምጣኔ ሀብት ባለሙያው አቶ ሚሊዮን ክብረት ይህ እርምጃ ችግሩን ለመፍታት የራሱን አስተዋጽኦ ያበረክታል ይላሉም። ብዙ ጊዜ የኢትዮጵያ በተለይ የቀንድ ቀንድ ከብቶች የሚላኩበት መንገድ እንደዚህ ኦርጋናይዝ የሆነ ወይም የተደራጀ ካልሆነ ብርዛኛው ፖረስ የሚሆን በተለይ በድሬዳዋ ሶማሌ ምናምን አካባቢ በጣም ረዥም የሆነ

በደንብ ቁጥጥር የማይደረግበት እና በህገወጥ መንገድ ለኮንትሮባንድ ወይም ለህገወጥ ንግድ የሚደረግ ነገር ነበር። ያንን ነገር በደንብ ኮንትሮል ተደርጎ በዚህ ብቻ ወይም በባቡር ብቻ የሚላክ ከሆነ ኮንትሮል ስለሚደረግ ወይም ቁጥጥር ስለሚደረግበት በተቻለ መጠን አብዛኛው የቀንድ ሀብት ወይም የቀንድ ከብት በዚህ መልኩ በፎርማል መልኩ ወይም በህጋዊ መልኩ እንዲሄድ

ጥሩ ማበረታቻ ይሆናል። ምክንያቱም ምክንያቱም አብዛኛው ትልቁ ማበረታቻ የማይሆነው የነበረው በፊት በሁለቱ ገበያዎች መካከል ትልቅ ልዩነት የለም የሚባለው ነገር ነበረ። አሁን ያ ከተስተካከለ በኋላ እንደገና ድንበር ላይ በእንግሊዝኛ እንግዲህ ፖረስ ነው የሚባለው ድንበር ላይ በጣም ትልቅ ጥሩ ቁጥጥር ስለሌለ አብዛኛው የኢትዮጵያ የቀንድ ከብት እንዲያውም ከኢትዮጵያ ወደ ጅቡቲና እና ወደ ሶማሌ ሄድና በኢትዮጵያ የቀንድ ከብት የሚጠቀሙት ብዙ ኤክስፖርት የሚያደርጉት ጅቡቲ እና ሶማሌ ናቸው እስካሁን።

ይሄ እንግዲህ እንዲሰምር ለማድረግ ዋናው ትልቁ ነገር በድንበር ላይ ትልቅ ቁጥጥር ተደርጎ ዋናው ኤክስፖርት በመኪና ወይም በሌላ ነገር ሳይሆን በባቡር ብቻ ነው መባሉ፣ ሌላውን ነገር ኮንትሮል ተደርጎ ወይም ቁጥጥር ተደርጎበት ዋናው ኢትዮጵያ ልታገኝ የሚችለውን ነገር እንድታገኝ ያደርጋታል ማለት ነው። ስለዚህ አሁን በፊት የሚያስቸግረው በዋናው ገበያ እና ጥቁር ገበያ መካከል ያለው ልዩነት

ስለቶ ኦልሞስት ስለጠበበ ብዙዎቹ ሰዎች ይህንን ለማድረግ ማበረታቻ ስላገኙ ይሄ ደግሞ እየበለጠ መሆኑ ጥሩ የሆነና አመቺ የሆነ የትራንስፖርት ሲስተም መጠቀሙ ኦልሬዲ ባለው የውጭ ምንዛሬ ማሻሻያ ላይ ተጨማሪ ነው ማለት እንችላለን እና የተደረገው ነገር ጥሩ ማበረታቻ ይሆናል እዚህ ንግድ ላይ ለተማሩ ሰዎች። አቶ ሚሊዮን አሁን ምግብ ላኪዎችን የሚያበረታቱ አሰራሮችን መዘርጋት እንደሚገባም ይመክራሉ።

አሁን ኢትዮጵያ ኤክስፖርት ማበረታታት ስለምትፈልግ ልክ እንደ ሌላው ኤክስፖርት ደግሞ የታክስ ማበረታቻ ቢደረግ ብዙ ሰው እንግዲህ፣ ትልቁ አስቸጋሪው ነገር ኮንትሮባንድ ወይም ኢንፎርማል ወይም መደበኛ ያልሆነው ንግድ ስለሆነ ሰዎች አንድ አንደኛውም በፊት የነበረውን ልዩነት ነበረ። ሁለተኛው ደግሞ ፎርማሊ ወይም በመደበኛ መልኩ ብንልክ ብዙ ታክስ እንከፍላለን የሚል እና ወደ መደበኛ ወደ ያልሆነው ነገር የሚሄድ ነገር ስላለ ከዚሁ ጋር ደግሞ ተደምሮ የታክስ ማበረታቻ ቢደረግ

ጥሩ ነገር ይሆናል። ሶስተኛው ድንበር ላይ ያለው ቁጥጥር የበለጠ መጠበቅ አለበት እና ታክስ ማበረታቻ፣ ፕሮፊት ታክስ ወይም የንግድ ትርፍ ግብር የሚባለውም እንዲሁ ተጨማሪ ማበረታቻ ቢደረግ ብዙ ሰዎች በመደበኛው መንገድ ተጠቅመው ኤክስፖርት ማድረግ ወይም ወደ ውጭ መላክ የበለጠ ይበረታታሉ ማለት ነው። ከስምንት ወራት በፊት ይፋ በተደረገው ሪፖርት ባለፉት ስምንት ዓመታት ከቁም እንስሳት ንግድ የሚገኘው የውጭ ምንዛሬ እየቀነሰ መምጣቱ ተጠቅሷል።

ቀደም ሲል ከዘርፉ እስከ 150 ሚሊዮን ዶላር የሚጠጋ ገቢ ይገኝ እንደነበርና በ2014ና በ2015 ዓ ም ግን ገቢው ወደ 17 ሚሊዮን ዶላር መቀነሱን በጥናቱ ተገልጿል። የህገወጥ ንግድ ስልትና አይነት እየተቀያየር መምጣት፣ የክትትልና የቁጥጥር ሥራዎች አጥቃቢ ያለመሆን፣ በቴክኖሎጂ የተደገፈና ህጉን የጠበቀ የግብይት ስርዓት ማስተግበር ላይ ክፍተቶች መኖራቸው ዋነኞቹ ምክንያቶች ስለመሆናቸውም በጥናቱ መመላከቱን የአገር ውስጥ መገናኛ ብዙሀን በዘገባቸው ጠቅሰዋል። ለአሜሪካ ድምፅ አስማማዬ ነው

ዋሽንግተን ዲሲ። አድማጮቻችንና ተመልካቾቻችን ሳምንታዊን የንግድና ምጣኔያ ዘገባችን ነበር፣ ስትከታትሉ የቆያችሁት ትኩረቱንም በቁም ሰዓት ሀብትን በተመለከተ የሚያደርገ ነበር።

እየተከታተላችሁ ያላችሁት ከዋሽንግተን ዲሲ እየተላለፈላችሁ የሚገኘውን የአሜሪካን ድምፅ የማክሰኞ ምሽት ዝግጅታችን ነው። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይም በቀጥታ እየተላለፈ ይገኛል። በዛም ተከታተሉን ከወዲሁ እየጋበዝኩኝ አሁን ዝግጅቶቻችን ቀጣይ ቅንብሮቻችን ወደ እናንተ የሚደርስ ይሆናል።

የአሁኑ ዘገባችን ደግሞ ቀጣዩን የአሜሪካ ምርጫ የተመለከተ ነው። ሙስሊሞች ከአሜሪካ ሕዝብ ከሁለት ከመቶ በታች የሚሆነውን የህብረተሰብ ክፍል ይሸፍናሉ። ይሁን እንጂ ግን እንደ ቪ ኬን ፋራባው ዘገባ በአሜሪካ ምርጫዎች ላይ የሙስሊም የአሜሪካውያን ተጽዕኖ እያደገ ነው። ይህም በዋነኝነት በእስራኤልና በሐማስ መካከል ከቀጠለው የጦርነት ስጋት ጋር የተያያዘ ነው። የፋራባውን ዘገባ ደረጀ ደስታ እንደሚከተሉ ያቀርበዋል።

በቺካጎ ኢሊኖይ ከከተማው ወጣ ብላ የምትገኘው የብሪጅቪው ከተማ ዳርቻ ትንሿ ፍልስጤም በመባል ትታወቃለች። የቃዋ የተባለችው የቡና መጠጫ ቤት ሰራተኞች ማለቂያ የሌለው የሚመስለውን የቡና ምርቶቻቸውን ወደዚያች ስፍራ ለሚመላለሱ ፍልስጤማውያን አሜሪካውያን በማቅረብ ያገለግላሉ። ዴና ኦትማን የኢሊኖይ መራጭ

በዚህ አካባቢ የትም ብትሄዱ ሙስሊም የሆኑ ሰዎችን ነው የምታዩት። ዴና ኦትማን በአካባቢው የእስልምና ትምህርት ቤት መምህር ናቸው። ወደ ቃህዋው ቡና መጠጫ አዘውትረው ይመጣሉ። በዚህ የምርጫ ዓመት ለኦስማን በጣም አስፈላጊ ጉዳይ በእስራኤልና በአሜሪካ አሸባሪ ተብሎ በተሰየመው የሐማስ ቡድን መካከል ያለው ጦርነት ማብቃት ነው።

ጦርነቱ የጀመረው ሐማስ ባለፈው ዓመት ወደ እስራኤል ግዛት ዘልቆ በመግባት 1200 ሰዎችን ከገደለበትና 250 ታጋቾችን በቁጥጥር ስር ካዋለበት ጥቃት በኋላ ነው። የእስራኤል የመልሶ ማጥቃት ከ41 ሺህ በላይ ፍልስጤማውያንን መግደሉ ሲነገር እስራኤል በሺዎች የሚቆጠሩ ታጣቂዎች ናቸው የምትላቸውን ያጠቃልላል። አሁንም ዴና ኦትማን የኢሊኖይ መራጭ ናቸው።

ድምጼን ለማግኘት የዘር ማጥፋትን በአስቸኳይ የሚያስቆም ቁርጠኝነትን ማየት አለብኝ። ትንሿ ፍልስጤም ተብላ በምትጠራው አካባቢ ያሉ ብዙዎች የኦስማንን ስጋት ይጋራሉ።

በኢሊኖይ ቺካጎና ብሪጅቪውን የሚያጠቃልለው ኩክ አውራጃ በአገሪቱ ውስጥ ትልቁ የፍልስጤም ማህበረሰብ የሚኖርበት ነው። ኢሊኖይ ራሱ ወደ 475ሺህ የሚጠጉ ሙስሊም አሜሪካውያን መኖሪያ ናት። ይህም ከጠቅላላው ሕዝብ 3 ነጥብ 7 በመቶውን እጅ ይዛል። ታቢታ ቦኒላ የሰሜን ምዕራብ ዩኒቨርሲቲ የማህበራዊ ፖሊሲ ተባባሪ ፕሮፌሰር ናቸው።

በኢልኖይ ውስጥ አነስተኛ ቁጥር ያላቸው የማህበረሰብ ክፍል ካቀፉት ውስጥ ትልቅ ቁጥር ያላቸው ናቸው። ዲሞክራትን ወደ መምረጥ ያዘነብላሉ። አሁንም ታቢታ ቦኒላ በሰሜን ምዕራብ ዩኒቨርሲቲ የማህበራዊ ፖሊሲ ፕሮፌሰር

በዓለም ውስጥ የምርጫውን ውጤት መለወጥ አይችሉም። ነገር ግን እንደ ሚሽግን ባለ ግዛት ውስጥ ወደ 200 ሺህ ሙስሊም አሜሪካውያን መራጮች እንዳሉ ይገምታል። ይህ ምን ማለት እንደሆነ ለማሳየት ያክል ባለፈው ምርጫ በሪፐብሊካኖችና በዴሞክራቶች መካከል የነበረው ልዩነት 150 ሺህ ሰዎች ያህል ብቻ ነበር። ሁሉም 200 ሺህ ሙስሊም አሜሪካውያን መራጮች

ዴሞክራትን ላለመምረጥ ወይም ደግሞ ለመምረጥ ከወሰኑ፣ ያ በእውነቱ ድጋፋቸውን በየጊዜው በሚለዋውጡ እንደ ሚሽግን ባሉ ግዛቶች ላይ ትልቅ ለውጥ ሊያመጣ ይችላል። ላይላ ኤላቤድ የፍልስጤም አሜሪካዊ ማህበረሰብ ተሟጋጅ ናቸው። እነዚህ ሚሽግን ውስጥ ያሉ ሰዎች

በአሜሪካ የገንዘብ ድጋፍ ስለሚደረግላቸው ቦምቦች ውጤት የሚያውቁት የመጀመሪያዎቹ ቅርብ ሰዎች ናቸው። ላይላ ኢላቤድ በሚሽጋን ውስጥ የማህበረሰብ የፖለቲካ አደራጅ እና ከግዛቲቱ የተመረጡ የምክር ቤት አባል የፍልስጤም አሜሪካዊቷ ሴት ራሺዳ ተላይብ ናቸው። እኛ መለወጥን የምንፈልገው

አሁን ያለውን ፖሊሲ አቅጣጫ መቀየርና የፍልስጤም ሕይወትን የሚታደግ የፍልስጤማውያንን ወረራ የሚያስቆም ፖሊሲ ማውጣት እንፈልጋለን። ኬት ኤልሰን የሚኔሶታ ጠቅላይ ዐቃቤ ሕግ ናቸው። የሙስሊም ማህበረሰብ በሚሽጋን ብቻ ሳይሆን በሁሉም ግዛቶች ማለት ይቻላል የበለጠ ንቁና ከመቼውም ጊዜ በበለጠ ተሳትፎ ያደርጋል።

ኪት ኤሊሰን የሚኒሶታ የወቅቱ ጠቅላይ ዐቃቤ ሕግ ሲሆኑ የአሜሪካ ምክር ቤት አባላት ከሆኑት ከመጀመሪያዎቹ ሙስሊም አሜሪካውያን መካከል አንዱ ነበሩ። የሙስሊም አሜሪካውያን ማህበረሰብ ከዚህ በፊት ከነበረው የበለጠ ጠንካራ የፖለቲካ ጡንቻ አውጥቷል።

ስለሆነም ራሱን እንዲሰማ እያደረገ ነው። በኢሊኖይ መራጭ የሆኑት ዴና ኦትመን የምርጫ ተፎካካሪዎችን አስመልክቶ ሌሎች አማራጮች ቢኖራቸው እንደሚመኙ ይናገራሉ። አካባቢ ያሉ አብዛኞቹ ሰዎች ዴሞክራት ወይም ሪፐብሊካንን መምረጥ የማይፈልጉ ሆኖ ይሰማኛል።

የአሜሪካና እስላማዊ ግንኙነት ምክር ቤት ወይም በምህፃሩ ኬር በዚህ የምርጫ ዓመት ከ2.2 ሚሊዮን በላይ ሙስሊም አሜሪካውያን ድምፅ ለመስጠት ተመዝግበዋል ብለዋል። ከሁለት ዓመት በፊት ከተካሄደው የመካከለኛው አጋማሽ ምርጫ ወዲህ ከአንድ ሚሊዮን በላይ እድገት ማሳየቱንም ጠቅሰዋል።

አሁን ደግሞ ቴክኖሎጂ ወደ ተመለከተ ዘገባ እናልፋለን። በሴኔጋል ተማሪዎች ከአስተማሪዎቹ ጋር በመሆን በፀሐይ ኃይል የሚሠራ ጄኔሬተር ሰርተዋል። ጄኔሬተሮቹ በገጠራማ አካባቢ ላሉ ማህበረሰቦች ብርሃንና ኃይል ለማዳረስ ታስበው የተሰሩ ናቸው። አሊሰን ፈርናንደስ እና ሙስታፍ ዳይን ከመዲናዋ ዳካር የላኩት ዘገባ ነው እንግዲ ወልዴ እንደሚከተሉ ያቀርበዋል። በዳካር በሚገኘው የፖሊቴክኒክ ትምህርት ቤት የሜካኒካል ኢንጂነሪንግ ክፍል ያሉ ተማሪዎች

በገጠር ለሚገኙ መንደሮች የኤሌክትሪክ ኃይል ለማዳረስ የሚያስችል ለየት ያለ ጄኔሬተር በመገንባት ላይ ናቸው። ፕሮጀክቱ በፀሐይ ኃይል የሚሰራ ተጎታች ሲሆን ተጎታቹ በሚቆሙበት ጊዜ በገጠር ለሚገኙ መንደሮች የኤሌክትሪክ ኃይል በማመንጨት ጥቅም ላይ ይውላል። የመጀመሪያዎቹ ጄኔሬተሮች ከካናዳና ጣሊያን ከመጡ ተማሪዎች ጋር በመተባበር እየተሰሩ ነበሩ።

ሲዲ ማክታር ሶካን የተቋሙ የቀድሞ ተማሪ ሲሆን ተነሳንሽነቱ ከየት ጀምሮ አሁን ያለበት እንደደረሰ እያስረዳል። መጀመሪያ አንድ ብቻ ነበረ፣ አሁን ሁለት አድርሰናል። በፀሐይ ኃይል የሚሠራ ነው። የኃይል ምንጭ ይሆናል። ለገጠር እንዲስማማ ተደርጎ የተሠራ ነው። ሁለት ቻርጅ ማድረጊያ ጣቢያዎች አሉን። ተማሪዎቹ

ተበታትነው ከተጓጓዙ በኋላ መልሰው መገጣጠም የሚችሉ ሶስት ጄኔሬተሮችን ሰርተዋል። በቀን እስከ 25 ኪሎዋት የሚያመነጩ ሲሆን ለአናጺዎችና የብረታ ብረት ሠራተኞች የኤሌክትሪክ ኃይል ሲያቀርቡ ሰብልም ለማድረቅ ያገለግላሉ። ፕሮጀክቱን በማስተዋወቅ ሥራ ላይ የሚሳተፈው ፓፓ ማጉዌት ሲሴ ተጨማሪ ይነግረናል።

ይህ ተንቀሳቃሽ ጄኔሬተር ወደ ማሳው ተልኮ ለምሳሌ ማንጎ ሳይበላሽ ደርቆ ለጭማቂም ሆነ ተቀብቶ ለመበላት ይሰናዳል። ስለዚህ ማንጎ ከማሳው ሳናወጣው ሳይበላሽ ለማዘጋጀት ያስችለናል። መሳሪያው የሰብል ምርት ብልሽትን እና ብክነትን ለመቀነስ እንዲሁም የእጅ ባለሙያዎችን ስራ ለማዘመን ይረዳል። እንደ ማሜ ዲያራ ና ዱር ላሉ ሴቶች ደግሞ የዕለት ተዕለት ስራቸውን ያቃልላል። ማሜ

ሴቶች ምርትን ለገበያ እንዲያቀርቡ የሚረዳው የግብርና የህብረት ሥራ ማኅበር አባል ነች። ሌሊት በአስር ሰዓት ተነስተን ነበር ማሽላውን አጥበን እንዲደርቅ የምናሰጠው። ለማድረቅ አምስት ቀናት ይወስድብን ነበር። ይህም ላቧራ ያጋልጠዋል። በዚህ በፀሐይ በሚሠራ ማሽን አማካይነት ግን በአምስት ደቂቃ ውስጥ ምንም ሳንደክም

እናደርቀዋለን። ፓፓ ማጉዌት ሲሴ በገጠር ኤሌክትሪክ ለማዳረስ ያለውን ተግዳሮት ያስረዳሉ። በሴኔጋል አምስት መንደሮች የኤሌክትሪክ አገልግሎት አያገኙም። ምክንያቱም የኤሌክትሪክ ኩባንያው ለ25 ወይም ለ30 ሰዎች ብሎ የኤሌክትሪክ ገመድ ወደ መንደሩ አይዘረጋም። ኤሌክትሪክ ከሌለ ደግሞ የቴሌፎን ኩባንያው አንቴን አይተክልም።

በገጠር ላለ አንድ መንደር የኤሌክትሪክ ኃይል ለሚያዳርሱት ሶስት በፀሐይ ኃይል የሚሰሩ ተሳቢ ጄኔሬተሮችን ለመስራት 16000 ዶላር ይፈጃል። ለእጅ ባለሙያዎች ሥልጠና በመስጠት ጄኔሬተሮችን እንዲገነቡ ማስቻል የፕሮጀክቱ ትልም እንደሆነ ፓፓ ሲሴ ገልጸዋል።

አሁን ደግሞ የአሜሪካ ምርጫ ስርዓት ወደ ተመለከተው ማብራሪያ እናልፋለን። አሜሪካውያን ፕሬዚዳንቶቻቸውን የመርጡበት የምርጫ ስርዓት ኤሌክቶራል ኮሌጅ ይባላል። ይህ እንዴት እንደሚሰራ የተሰናዳውን አጭር ዘገባ ደረጀ ደስታ እንደሚከተል ያሰማናል። እያንዳንዱ ፓርቲ ፕሬዚደንታዊ እጩውን ከወሰነ በኋላ ፕሬዚደንቱ በጠቅላላው ምርጫ አብሮት የሚወዳደረውን አጋር ይመርጣል።

ከዚያ በኋላ ለዋናነትና ምክትል ፕሬዚደንትነት የሚወዳደሩት እጩዎች የወሩ የመጀመሪያው ማክሰኞ በሚውልበት እንደ ኤሮፓ አቆጣጠር ህዳር አምስት ለሚደረገው ምርጫ ለመዘጋጀት በከፍተኛ ደረጃ ይንቀሳቀሳሉ። በምርጫው ቀን ድምፅ ለመስጠት የተመዘገቡ መራጮች ለፕሬዚደንትነት የቀረቡትን የፓርቲያቸውን እጩ ለመምረጥ ወደየ አካባቢያቸው የምርጫ ማዕከል ይሄዳሉ። አሸናፊው ፕሬዚደንት የሚወሰንበት አግባብ የኤሌክቶራል ኮሌጅ የሚባለው ስርዓት ነው

ኮሌጅ በየክልሉ በተካሄደው የድምፅ አሰጣጥ ውጤት መሰረት የተመደቡ ተወካዮች ወይም መራጮችን ያቀፈ ነው። ብዙ ሕዝብ ያላቸው ክልሎች ብዙ መራጮች አሏቸው። አነስተኛ የሕዝብ ብዛት ያላቸው ግዛቶች ያነሰ ድምፅ ይኖራቸዋል። ብዙ ሕዝብ ያላቸው ክፍለ ግዛቶች ብዙ መራጮች አሏቸው። አነስተኛ የሕዝብ ብዛት ያላቸው ክፍለ ግዛቶች ያነሰ ድምፅ ይኖራቸዋል።

የፕሬዝደንትነቱን ቦታ ለማግኘት እጩ አብላጫውን ወይም ሁለት መቶ ሰባ መራጮችን ማሸነፍ አለበት። ተወካዮቹ መራጮች ምርጫው ከተካሄደበት ከአንድ ወር ገደማ በኋላ ዘይተው ድምጻቸውን ይሰጣሉ። አዲሱ ፕሬዝደንት ግን ቃለ መሐላ እስከሚፈጽምበት የጥር መጨረሻ ወር ድረስ ስራውን በይፋ አይጀምርም። አብላጫውን ወይም የተወካይ መራጮችን ሁለት መቶ ሰባ ድምፅ ማሸነፍ አለበት።

ተመልካቾቻችንና አድማጮቻችን የተካተላችሁ ያላችሁት ከዋሽንግተን ዲሲ የተላለፈላችሁ የሚገኘውን የአሜሪካ ድምፅ የማክሰኞ ምሽት ዝግጅታችን ነው። የአሜሪካ ድምፅ የአማርኛ አገልግሎት በየቀኑ ከሰኞ እስከ እሁድ በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቪዮ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ይደመጣል። ዝግጅቶቻችንንም በዌብሳይታችን አማሪክ ዶት ቪኦ ኒውስ ዶት ኮም፣ በፌስቡክ አትቪዮ አማሪክ ላይ፣ በትዊተር ወይም በአሁን አጠራር ኤክስ

ሃሽታግ ቪኦኤ አማሪክ ላይ እንገኛለን። ኢንስታግራም እና ዩቲዩብ ላይም ዝግጅቶቻችን ይገኛሉ። በእንደዛም በማምራት የተለያዩ ዝግጅቶቻችንን መከታተል እንደምችሉ መጠቆም እንወዳለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪ የስልክ መስመራችንን 22259942 የውስጥ መስመር 14 አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን ይደርሰናል። የዋትሳፕ ቁጥራችን ደግሞ 2 2253505 ነው። መልእክታችሁን በድምፅ ቀርጻችሁ አስቀምጡልን በኢሜል ልታገኙ ስትፈልጉ

ሆርን አት ቪኒስ ዶት ኮም ላይም የምታገኙ ይሆናል። በነዚህ ቀደም ብዬ በገለጽኩላችሁ አድራሾቻችን መልእክቶቻችሁን ብታስቀምጡ ሊደርሱናል። እኛም በዛ መሰረት የተለያዩ ዘገባዎቻችን ወደ እናንተ የምናደርስን የሚሆነው አሁንም ቆይታችሁ ከአሜሪካ ድምፅ ዝግጅት ጋር ይሆን።

የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤን ኤስ ኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን።

በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችንን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። ያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን

ይችላላችሁ። የአሜሪካ ድምፅ ቪኦኤ። አሁን ወደ ምሽቱ የመጨረሻ ዝግጅታችን እናልፋለን። የዘንድሮን የ12ተኛ ክፍል አገር አቀፍ ፈተና ከወሰዱ 67

4823 ተፈታኞች ውስጥ 54 ከመቶ ብቻ ማለፋቸው እጅግ በጣም እንዳስደነገጣቸው እና እንዳሳዘናቸው ተማሪዎችና መምህራን ለአሜሪካ ድምጽ ተናግረዋል። ሀሳባቸውን ካጋሩ ምሁራን መካከል በደቡብ ካሊፎርኒያ ማሳቹሴት ግሎባል ዲፓርትመንት ዋና ስራ አስኪያጅ ዶክተር ሐዋኔ ንጉሴ ጋር ከአሜሪካ ድምፅ ያደረገው ቆይታን ኤደን ገረመውና ታብራ ቆይታ ያደረገችው እንደሚከተለው ወደ እናንተ ይቀርባል። አንድ ልጅ ተምሮ ተምሮ ተምሮ ወደቀ ስንል

ከመጀመሪያው ጀምሮ እየወደቀ እንደነበር እንዳላየ ነው ነው። አንደኛ ነገር የሚያሳየው እኛ እንግዲህ በእኛ በስራ አኳያ ሶስት ዓመት አራት ዓመት ላይ ልጆች አንዳንድ ነገር ሲያቅታቸው እናያለን፣ ሲከብዳቸው እናያለን። እና ዋናው ስራችን ያንን እነርሱን መፍትሄ እንዲያገኙ ማገዝ ነው።

ለማንበብ ይሆናል፣ ሂሳብን ሊሆን ይችላል፣ ከሌላ ሰው ጋር መስማማት ሊያቀታቸው ይችላል። እና እሱን እያዳበርን ከሄድን ያንን ጥንካሬ ይዙና አንደኛም ክፍል ሆነ አራተኛም ክፍል በሁለትና በሶስት ዓመት እንግዲህ የተማሩትን ነገር ነው አይደለ፣ እየከበደም ሲመጣ እነርሱ ግን እያያዙ ያልፋሉ ማለት ነው። ኢትዮጵያ ውስጥ አሁን ስናየው ያ እነዚህ ዘጠና አምስት ፐርሰንት ወደቁ ስንል ስንቶቹ

የቅድመ አንደኛ ትምህርት ቤት ሄደዋል? ስንቶቹ ያንን ምሰሶ የምንለውን አይደለ ዋና የትምህርት ክፍልን ማዳበሪያ መቼ ይዘዋል? አንድ ነገር የማሰስ ወይም የልጆችን እውቀት የመገንባትም ሆነ የማሰስ ችግር አለ። ብዙ ጊዜ በአንደኛ እና በሁለተኛ ክፍል አንድ አስተማሪ አንዳንድ ልጆች ሲያቀታቸው፣ እሱን ካላስተካከልን ያ ልጅ ያንን ክፍተት ይዞት ነው የሚሄደው።

95 ፐርሰንት ወደቀ የምንለው ከድሮም እየወደቁ የመጡ ልጆች ናቸው። ቢከዝ አሁን አንደኛ ያመጣችኋል ልጅ ስሟ ጠፋኝ። እሷ ስትናገር ከልጅነቴ ጀምሮ ከአንድ እስከ ሶስተኛ ወጣ ነበር አለች። ያንን ጥንካሬ የእውቀት ጥንካሬ ይዛ መሄደችው ማለት ነው። እሱን ማስተካከል አለብን ግን

ልጆችን ጠቁመን ወደቁ ሳንል፣ ምንድን ነው ምን ውስጥ ከተናቸው ምን ውስጥ አሳልፈናቸው ነው የእውነት ለመማር ያቃታቸው፣ ለመማር ጊዜ ቦታውንም ክፍተቱንም ማየት የምንችልበት ለማለት ነው። እዚሁ ጋ ተያይዞ ስለ መምህራን የትምህርት ብቃት ጥቂት ነገር ብት መምህራንም ላይ ክደት መጨመር አንዳንድ ያስቸግራል አይደለ? እነርሱ ራሳቸው ድጋፍ አላቸው ወይ ለመብቃት

ለመብቃትና ለማስተማር ድጋፍ አላቸው ወይ ብለን ማየት አለብን። አንድ አስተማሪ ሀምሳ ስልሳ ተማሪ ካለው የመጀመሪያው የትምህርት እንግዲህ ስልት፣ አስተማሪ እና ተማሪ እንዴት ግንኙነት አላቸው የሚለው ነገር ነው። አይደለም ክላስሩም ውስጥ አንድ አስተማሪ ስልሳ ተማሪ ማለት የእውነት ከባድ ነው። ደን በተለይ ያደጉ ሲመጡ አይደለም አንድ ክላስሩም ውስጥ ከሀያ በላይ ተማሪ መኖር የለበትም።

የእውነት ማስተማር ከፈለግን ማለት ነው። ለአስተማሪዎች ያለንም ክብርና ድጋፍና አስተማሪዎች ደግሞ እያስተማሩ እያሉ ብዙ የትምህርት ፕሮፌሽናል ዲቨሎፕመንት የምንለው አይደለም፣ በእውቀታቸው አዳዲስ ክህሎቶች፣ አዳዲስ መንገዶች አሉ። እሱን እንሰጣቸዋለን ወይ? ለምን ተማሪ እኮ አድጓል፣ ተለውጧል። አስተሳሰቡ የሚያየው ነገር ሁሉ ተለዋውጧል። የምናስተምረው ነገርና የአስተማሪ ደግሞ

ችሎታው ከአስተማሪ ከተማሪ እኩል ነው። ከተማሪው በላይ የሚያደርገው ከክፍያም አንፃር ከኢቨን የአንድ ትምህርት ቤት አንድ ትምህርት ክፍል ሁሉ ነገር ተሟልቷል ወይ? አድማጮቻችን፣ የዚህ ሙሉ ዝግጅት በዌብሳይታችን ላይ ታገኙታላችሁ። አብራችሁ ስለነበራችሁ እናመሰግናለን። መልካም ምሽት ይሆንላችሁ።